የውጭ ምንዛሬ ተመን ከዛሬ ሰኞ ጀምሮ በገበያ ስርዓት እንዲመራ የኢትዮጵያ መንግስት ውሳኔ አስተላልፏል። ይህን ተከትሎ ባንኮች የውጭ ምንዛሬ ዋጋን ከፍ አድርገዋል። መንግስት በገበያ ወደሚወሰን የውጭ ምንዛሬ ስርዓት መሸጋገር በርካታ የኢኮኖሚያዊ ጥቅሞችን ያስገኛል ቢልም አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች ግን ቢያንስ ለአጭር ጊዜ ጉዳቱ ያመዝናል ይላሉ። የረጅም ጊዜ ውጤታማነቱ ደግሞ በአገሪቱ መረጋጋትና በመንግስት ፖሊሲ ላይ እንደሚመሰረትም ይነግረውናል። ኬኔዲ አባተ በዚህ ጉዳይ የተከታዩን አዘጋጅቷል። የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ ፕሮግራም ፖሊሲውን ትናንት እሁድ ሐምሌ 21 ቀን 2016 ዓ ም ይፋ አድርጓል። የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ቁልፍ አላማዎችና ግቦች ከተባሉት አምስት ነጥቦች ውስጥ የውጭ ምንዛሬ መዛባትን ማስተካከል ቀዳሚው ነው። በዚህም የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት እንዲሸጋገር ተወስኗል። በማሻሻያ ፕሮግራሙ ምንዛሬው በገበያ እንዲመራ ከመወሰን ጋራ ከዛሬ ሰኞ ሐምሌ 22 ቀን 2016 ዓ.ም ጀምሮ ተግባራዊ እንዲደረግ የተወሰነውን የውጭ ምንዛሬ ማሻሻያ ጨምሮ 13 የፖሊሲ ለውጦች የተካተቱ ሲሆን የኢትዮጵያ ብሔራዊ ባንክ ሚና ገበያውን በማረጋጋት ላይ ያተኮረ እንደሚሆን ተደንግጓል። መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ተጨማሪ ማብራሪያ ለማግኘት በብሔራዊ ባንክ ገዥ ማሞ ምህረቱ የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ ሊሳካልን አልቻለም። ሆኖም በባንኩ ድረገጽ በወጣው መግለጫቸው ላይ እርምጃው በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ ተናግረዋል። ከእነዚህም መካከል የሚከተለው ይገኛል። የውጭ ምንዛሬ ማሻሻያ ማድረጋችን የውጭ ኢንቨስተሮችን በመሳብ የውጭ ቀጥታ ኢንቨስትመንትን በማሳደግ የንግድ ስርዓታችንም ከአጎራባችንና ከአቻ ሀገራት ጋር የተጣጣመ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ ኢኮኖሚክስ አሶሲሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግዬ ጎሹ እና የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የማክሮ ኢኮኖሚ ማሻሻያው አካል የሆነው የውጭ ምንዛሬ ተመንን በገበያ የመምራት ውሳኔ በአጭር ጊዜ ውስጥ ከሚኖረው ጠቀሜታ ይልቅ አሉታዊ ተጽዕኖ እንደሚጎላ ይገልጻሉ። ምንም እንኳን ውሳኔው የሚጠበቅ ቢሆንም ጊዜውን የዋጃ አይደለም የሚሉት ዶክተር ደግዬ ጎሹ ስለ ተጽዕኖ ያስረዳል። ያሉ ሪፎርም አካሄዱ በጣም ጥሩ ሆኖ ሳለ አሁን ትልቁ ችግር ታይሚንጉ ነው። ጊዜው በጣም ጥሩ አይደለም ለኢትዮጵያ ማለት ነው። ዋናው ነገር ምንድን ነው? ትልቅ የሆነ ሞቲቬሽኑ ይሄ ቢሆንም ብድርም ማግኘት የውጭ ምንዛሬ አስተካክ፣ ዓለም አቀፍ የገንዘብ ተቋማት የሚፈልጉትን ቅድመ ሁኔታ ሟቶ ማግኘት ነው። ጥሩ ነው ማግኘቱም፣ ምክንያቱም የልማት ፍላጎታችንን ፋይናንስ ለማድረግ ስለሚረዳን። ትልቁ ችግር አሁን ያለው ማክሮ ኢኮኖሚ መዛባቱ በጣም ከፍተኛ ደረጃ ያደረሰበት ላይ ነው። የተወሰነ ነገር ልንገርም ከሁለት ሺ አስራ አምስት ላይ ብቻ ወስደን እንደ አውሮፓ አቆጣጠር ጥቅል ምርት በአስራ አምስት በሁለት ሺ አስራ አምስት ዋጋ ሲሰላ ማለት ነው እስከ ሁለት ሺ ሀያ ሶስት ድረስ ጥቅል ምርት በሰላሳ አራት በመቶ ቀንሷል። የኢትዮጵያ አሁን ባለው ሁኔታ በዚህ ቅርብ ጊዜ ውስጥ ዋጋ እየቀነሰ ነው ማክሮ ኢኮኖሚ ስቴቢሊቲ የሚመስላቸው አሉ። መንግስት በዚያ መልክ ይገዛል አይደለም። ሁለቱም አቅርቦትም ፍላጎትም ኮንትራክት እያደረጉ ስለሆነ ነው አሁን ወደፊት በዋጋ ቅናሽ ሊታይ ይችላል። ለምን? ችግሩ ከአቅርቦ በኩል ያለው ስለተፈታ ሳይሆን አሁን ዋጋ የሚቀንስ ከሆነ የዜጎች የመግዛት አቅም እየቀነሰ ነው። ምን ጊዜም እንደዚህ አይነት እርምጃ ሞኔታሪ ፖሊሲ ወይ ከክስቸንጅ የተያዙ ነገሮች ሲወሰዱ ኢኮኖሚው ትንሽ በተሻለ በአንጻራዊነት በተረጋጋበት መንገድ ቢሆን ችግሩ ላይባባስ ያደርጋል። አሁን ግን ችግሩ በከፍተኛ ደረጃ ሊባባስ ይችላል። በአጭር ጊዜ የሚመጣውን ሁሉ እንዳመጣጡ ለመፍታት የሚያስችል የሚያደርግ ፖሊሲ ነው። እርምጃ መወሰድ ያስፈልጋል። ሌላው የምጣኔ ሀብት ተንታኝ አቶ ክቡር ገና ደግሞ ስለ ተጽዕኖው እንደሚከተለው ይገልጻሉ። በተለይ በአጭር ጊዜ ውስጥ አሁን በአሁን ለሚቀጥሉት ወራት ማለት እንችላለን፣ ወይም አመት ወይም ሁለት አመት ነገሮች እንደገና ተስተካክለው አሁን የሚመጣው በነገራችን ላይ የሚመጣው ብድር የተባለው አንዴ አይመጣም። አስር ቢሊዮን ዶላር የሚመጣው የተወሰነ ስራዎች በሚሰሩበት ጊዜ ለዛ ስራ ማሰሪያው የተቆረጠ እየተቆረጠ የሚሰጥ አብዛኛው ደግሞ እንዲሁም ዕዳ ለመክፈል የቀረበ ነው። ከዚህ በፊት ያሉትን ዕዳዎች ምንከፍልበት ወቅት እየተቃረበ ስለሆነ፣ ሌላው ከጥቁር ገበያ ለመውጣት ስለተፈለገ ወደ ባንኮቹ ጋር እንዲሄዱ እና ባንኮቹም የፎረን ከረንሲ አቅማቸው ተገኙ። የማክሮ ኢኮኖሚ ሪፎርሙ አካል የሆነው የውጭ ምንዛሬ ተመንን በገበያ እንዲመራ ማድረግ በረዥም ጊዜ የሚኖረው ተጽዕኖ በአገር ውስጥ የሰላምና መረጋጋት ሁኔታ እንዲሁም በመንግስት የፖሊሲ አቅጣጫ የሚወሰን እንደሆነ ማስተያየት ሰጪዎቹ አመልክተዋል። ባለፉት ጊዜያት የነበሩ የብርን አቅም የማዳከም እርምጃዎች በኢትዮጵያ የዋጋ ንረትንና ሌሎች ኢኮኖሚያዊ ችግሮችን ማስከተላቸውን ያስታወሱት የኢትዮጵያ ኢኮኖሚክስ አሶሲሽን የምርምርና የፖሊሲ ትንተና ዲሬክተር ዶክተር ደግየ ጎሹ በአቅርቦት ጉዳይ ላይ ትኩረት እንደሚያስፈልግ ያብራራሉ። ባለፈው ኤክስፔሪንሳችን እኛ ሰርተናል። ኢትዮጵያ ውስጥ ዲቫሉዌሽን ካለፈው ድምዳችን ምን ጥቅም አስገኝተዋል? ብዙ አራት ጊዜ ዲቫሉሽን ተካሄደ፣ ባለፉት ሁለት ሶስት አስርት ዓመታት ማለት ነው። ዲቫሉ ባለ ቁጥር የውጭ ምንዛሬ ዴፊሲታችን እየጨመረ እየጨመረ ነው የመጣው፣ ባለፈው ኤክስፔሪንሳችን ማለት ነው። ሌላው ከሁሉም በላይ ደግሞ የዋጋ ግሽበትን በከፍተኛ ድሬስ አባብሱ የነበሩ ናቸው። ኢምፖርትም ኤክስፖርትም እየቀነሰ ነው የመጣው ዲቫሉ ባረገን ቁጥር፣ ምክንያቱም እኛ ኢምፖርት ዲፔንደንት ካንትሪ ስለሆነ የኤክስፖርት እርካሽ ሆነ አልሆነ ለውጥ አያመጣም። ይህም በተግባር አይተነዋል። ሌላው ኢምፖርት የምናደርጋቸው ሸቀጦች አሁን ባለው ሁኔታ በጣም ከአቅማችን በላይ ስለሆን መሰረታዊ የሆኑ የግብአቶችን እንኳ ለመግዛት የምንቸገርበት ይሄ በጣም አስቸጋሪ ሁኔታ ይኖራል። በረጅምና በመካከለኛ ጊዜ እንግዲህ የሚሆነው የማምረት አቅሞችን ማሳደግ፣ ኢንስቴብል በሆነ ጉዳይ በሁኔታ ላይ እንዲህ አይነት ሪፎርም ካካያርግ የሚያመጣውን ጣጣ ለመሸከምና ለመወጣት መፍትሄዎቹን በደንብ ማዘጋጀት የሚጠይቅ ነው ሪፎርሙ የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገናም እንዲሁ እርምጃው በረዥም ጊዜ ውስጥ ውጤታማ እንዲሆን ካስፈለገ የዛሬዋ ኢትዮጵያ መልክ ሊቀየር ይገባል ባይ ናቸው። የተለያዩ መስተካከል ያለባቸው መጀመሪያ ለንግድ እና ለኢንቨስትመንት የሚሆን አገር ነው ወይ ነው። ምክንያቱም ዛሬ አንድ ኢንቨስተር ኢትዮጵያ ውስጥ ለመምጣት ከኬንያ የተሻለ ትርፍ አገኛለሁ ወይም ደግሞ ከአርጀንቲና የተሻለ ትርፍ አገኛለሁ ብሎ ካመነ ነው የሚመጣው። ያንንም ለማድረግ አሁን ባለንበት ሁኔታ መስተካከል ያለባቸው ሁኔታዎች አሉ። የሰላም ሁኔታ አለ። የሕግ የበላይነት የመከበር ሁኔታ አለ። የሀገሪቷ የደከሙ ወይም ደግሞ በጦርነቱ ምክንያት የተጎዱ ኢንዱስትሪዎችም ኩባንያዎችም እንደገና መገንባት ይኖርብናል። ትምህርት ቤቶች እንደገና መገንባት ይኖርባቸዋል። እና ብዙ ስራ ይጠብቃል። ወደ ትርፍ ዓለም ለመምጣት ማለት ነው። እና ስለዚህ ወደፊት የመንግስት ፖሊሲና የመንግስት መንግስት ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድ የተናገሩት የብሔራዊ ባንክ ገዥ ማሞ ምህረቱ ድጎማና የደመወዝ ጭማሪ ከእነዚህ መካከል እንደሆኑ ጠቅሰዋል። በህዝቡ በተለይም ዝቅተኛ ገቢ ባላቸው ዜጎች ላይ ሊደርስ የሚችለውን ጫና ለማቃለል መንግስት ከውጭ የሚገቡ የአንዳንድ መሠረታዊ ሸቀጦችን ዋጋ በጊዜያዊነት ለመደጎም ወስኗል። በዋጋ ንረት ምክንያት የደረሰውንና ሊደርስ የሚችለውን ጫና ለማድርገብ ሲባል ያለውን የገንዘብ ምንጭ በመጠቀምና የመንግስት የበጀት ጉድለት በማያባብስ መልኩ የመንግስት ሰራተኞች ደሞዝ እንዲጨመር እቅድ ተይዘዋል። መንግስት የኢኮኖሚ ሪፎርሙ የሚያመጣውን ተጽዕኖ ለመቀነስ እወስዳለው ያለው እርምጃ ጠቃሚ መሆኑን የሚገልጹት አቶ ክቡር ገና ነገር ግን ፈታኝ በመሆኑ በጥንቃቄ መመራት እንዳለበት ይመክራሉ። ዶክተር ደግዬ ጎሹ በበኩላቸው መንግስት የድጎማ እርምጃዎችን የመውሰድ አቅም እንደሌለው ይናገራሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከፍ ማድረግ የጀመሩ ሲሆን የኢትዮጵያ ንግድ ባንክ ከሶስት ቀናት በፊት ባለፈው ሳምንት አርብ የአሜሪካ ዶላርን በሚገዛበት የብር መጠን ላይ ከ17 ብር በላይ በመጨመር ዛሬ የአንድ ዶላር መግዣ ዋጋውን 74 ብር ከ73 ሳንቲም አድርሷል። የዶላር መሸጫ ዋጋውንም በተመሳሳይ ከ17 ብር በላይ አድርጎ 76 ብር ከ2 ሳንቲም አድርጓል። መንግስታዊውን ባንክ ተከትሎ ከግሎቹ የአዋሽና የኦሮሚያ ኅብረት ስራ ባንኮችም ተመሳሳይነት ያለው የምንዛሬ ተመንን ይፋ አድርገዋል። ብሔራዊ ባንክ ከምንዛሬ ተመን እጁን ማውጣቱን ተከትሎ የምንዛሬ ተመኑ በገበያው ሁኔታ እየተመራ ከፍም ዝቅም እያለ ሊቀጥል እንደሚችል ተንታኞች አመልክተዋል። የብሔራዊ ባንክ ገዢው ማሞ ምህረቱ የሽግግር ወቅት ወጪዎችንና የውጭ ምንዛሬ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ 10.7 ቢሊዮን ዶላር የሚገመት የገንዘብ ድጋፍ ከውጭ አጋሮች ተገኝቷል ብለዋል። ይህ የገንዘብ ድጋፍ ከዓለም የገንዘብ ድርጅት፣ ከዓለም ባንክና ከአበዳሪዎች የሚገኘውን እንደሚጨምርም የገለጹት አቶ ማሞ፣ ነገር ግን በማዕከላዊ ባንክ ተቀማጭና በሁለትዮሽ የገንዘብ ልውውጥ መልክ ይመጣል ያሉት 2.8 ቢሊዮን የአሜሪካ ዶላር እንዲሁም ከዓለም ባንክ ከዓለም አቀፍ ፋይናንስ ኮርፖሬሽንና ከሌሎች ባለብዙ ወገኖች ይገኛል ተብሎ የሚጠበቀውንና በሂደት ጉዳዩ ከሚመለከታቸው አካላት ይፋ የሚደረገውን ተጨማሪ የገንዘብ ድጋፍ አያካትትም ሲሉ አክለዋል። እርሳቸው ተገኘ ያሉትን የገንዘብ ድጋፍና ብድር በሚመለከት ከዓለም የገንዘብ ተቋማት በኩል ግን ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተገለጸ ነገር የለም። በተያያዘ ዩናይትድ ስቴትስ የኢትዮጵያ መንግሥት የውጭ ምን ምንዛሬ ዛሬ በገበያ እንዲመራ ያሳለፈውን ውሳኔ እንደምትደግፍ አስታውቃለች። በኢትዮጵያ የአገሪቱ ኤምባሲ ባወጣው አጭር መግለጫ ገበያ መር የውጭ ምንዛሬ ከባድ ቢሆንም የማክሮ ኢኮኖሚ መዛባትን ለመቅረፍ ለኢትዮጵያ ውጤታማ እርምጃ ነው ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ